ጋቢና ቢኦኤ ጋቢና ቢኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማጊዜር ነኝ። ጋቢና ቢኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን። እንደምናመሻችሁ። በዛሬው የጋቢና ጉዞ ወደ ልደታ ፍርድ ቤት እናምራለን። የቀድሞ የሰማያዊው ፓርቲ ቃል አቀባይ ዮናታን ተስፋዬ ላይ የስድስት ዓመት ከስድስት ወር ፍርድ ተበየነ። የሰማያዊ ፓርቲን ምላሽ ካለም አቀፉ የመብት ተቋም አምነስቲም ምላሽ አካተናል። መጥታት መጀመሪያውንም ፋደኛ ማል ባልነበረበት እንደ ወንጀለኛ መቆጠር ባልነበረበት ጉዳይ ላይ ባጠቃላይ መከታቱ ገበብ ያልነበረም ነው። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጂ ሰን ሀያላን ሀገሮች ጉባኤ ላይ ከሚሳተፉ ጥቂት የአፍሪካ ሀገሮች አንዱ ይሆናሉ። አገራችን ዓለም ውስጥ ተቀባይነቷ በይበልጥ ያደገ እንዲሆን እነዚህ ትልልቅ ሀገሮች ተብሎ የሚጠሩበት መድረክም በመጠራት ብቻ ሳይሆን ስለደረሰችበት የምትሳተፍ ሀገር ለማድረግ እንደምንችል ነው የሚያሳየን። በሚኒስትር ማዕረግ የጠቅላይ ሚኒስትሩ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ ከተናገሩት ና ያሰማ ናችሁ ዛሬ የአፍሪካ ቀን ነው። የአህጉሪቷ ስኬቶችና ፈተናዎች የሚታወሱበት ዕለት በመሆኑ ጥቂት የምንለው ይኖራል። በስተ መጨረሻ ታዋቂው አሜሪካዊ ተዋናይ ቢል ኮዝቢ የቀረበበት ያስገደደው መድፈር ወንጀሎችን በተመለከተ አጭር ዘገባ ይዘናል። አብራችሁን አምሹ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ የባህር ኃይል የጦር መርከብ በደቡብ ቻይና ባህር በቻይና ቁጥጥር ስር ወዳለ አካባቢ አጠገብ አምርታለች። ይህም በግዛት ይገባኛልነት በሚያጨቃጭቀው የባህር አካባቢ የቻይናን የግዛት ይገባኛል የመገዳደር ተልእኮ ተደርጎ ታይቷል። የዩናይትድ ስቴትስ ወታደራዊ ባለሥልጣኖች ዩ ኤስ ኤስ ዴዊ የተባለችው የጦር መርከብ ስፕራትሊ በተባሉት ደሴቶች በ22 ኪሎ ሜትር ውስጥ ተንቀሳቅሳለች ብለዋል። የዩናይትድ ስቴትስ ወታደራዊ ቃል አቀባይ ሜጀር ጄምስ ዴቪስ አሜሪካ በአካባቢው መንቀሳቀሱን የቀጠለችው በዓለም አቀፍ ባህሮች ላይ ባለው የመንቀሳቀስ ነጻነት መሰረት ነው የሚል መግለጫ አውጥተዋል። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ዛሬ ጀርመን ሆነው ባደረጉት ንግግር በአንዳንድ የዓለም ክፍሎች የውጭ ሀገራት ሰዎችን የመጥላትና የብሔርተኝነት ስሜት እየጨመረ መሄዱን በመግለጽ አስጠንቅቀዋል። በምንኖርበት ዓለም ውስጥ ራሳችንን ማግለል አንችልም፣ በግንብ ጀርባ መደበቅ አንችልም ሲሉ ኦባማ አስገንዝበዋል። የፕሮቴስታንት ሃይማኖት ተሃድሶ አምስት መቶኛ ዓመትን ለማክበር በእውቁ የበርሊን ብራንድንበርግ ላይ ብራንድበርግ በር ላይ በተደረገው ስነ ስርዓት ከጀርመኗ ቻንስለር አንጌላ መርከል ጎን ሆነው ነው ኦባማ ይህንን ያሉት። ኦባማ በብዙ ሺዎች የሚቆጠሩ ሰዎች ፊት ሆነው ባደረጉት ንግግር የግልጽነትና የግሎባላይዜሽን ጸጋን በመጥቀስ ሰብአዊ መብትን የመርገጥ ዲሞክራሲን የማፈንና የግለሰብ ነጻነትን የመገደብ ዝንባሌዎችን መታገል አለብን ብለዋል። አንዳንድ የጀርመን ተቃዋሚዎች ፖለቲከኞች ኦባማ በበዓሉ እንዲገኙ የተደረገው በመጪው መስከረም ወር በሚደረገው ጠቅላላ ምርጫ መርከል ለአራተኛ ጊዜ በስልጣን ለመ ቆየት በሚያደርጉት ጥረት የሕዝቡ ድጋፍን ለማግኘት የተደረገ ብልጥነት ነው በማለት አውግዘዋል። በማንቸስተር ብሪታንያ፣ ባለፈው ሰኞ የሙዚቃ ትርኢት ላይ ከተከሰተው የቦምብ ጥቃት ጋር በተያያዘ የታሰሩት ሰዎች ቁጥር ስምንት ደርሷል። አንዲት ሴት ትናንት ከታሰረች በኋላ ያለ ክስ ተለቃለች። የማንቸስተር ፖሊስ ኃላፊ ኢን ሆፕኪንስ ባለፉት ጥቂት ቀናት የፖሊስ ኃይሉና ለሰራተኞቹ ፈታይ ነበሩ ይሁንና በምርመራው መሻሻል መታየቱ ቀጥሏል ብለዋል። የተያዙት ሰዎች ከጥቃቱ ጋር ስለሚያያይዛቸው ነገር ፖሊሶች የሰጡት ዝርዝር መረጃ የለም። የምሽቱ ዜናዎች እነዚሁ ነበሩ። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዚአብሔርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን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 የቀድሞ የሰማያዊ ፓርቲ ቃል አቀባይ አቶ ዮናታን ተስፋዬ የስድስት ዓመት ከስድስት ወር የእስራት ቅጣት በዛሬው ዕለት ተላልፎበታል። ልደታ የሚገኘው የፌዴራሉ ከፍተኛ ፍርድ ቤት በተቃዋሚ ፓርቲ መሪው ላይ ውሳኔውን ያሳለፈው በተከሰሰበት የሽብር ወንጀል የጥፋተኝነት ብይን ከሰጠ በኋላ ነው። የዮናታን የእስር ዘመን በቁጥጥር ስር ከዋለበት አንስቶ የሚሰላ ይሆናል። የፍርዱን ሂደት የተከታተለው መለስካቸው አመሀ ዝርዝሩን ከአዲስ አበባ አድርሶናል። የፌዴራል አቃቢ ህግ፣ ሽብርተኝነትን በማበረታታት ክስ የመሰረተበት ቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረው ዮናታን ተስፋዬ ባለፈው ሳምንት ጥፋተኛ ከተባለ በኋላ ዛሬ የስድስት ዓመት ከስድስት ወር እስራት ቅጣት ተጣለበት። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የቅጣት ውሳኔውን ባሰማበት ወቅት እንዳተተው ሁለቱም ወገኖች ማለትም አቃቢ ህግና የተከሳሽ ጠበቃ የቅጣት ሐሳባቸውን ቀደም ብለው በጽሑፍ አስገብተዋል ብለዋል። የተመሰረተበት ክስ በጸረ ሽብር አዋጁ በአንቀጽ ስድስት ድንጋጌ ስር በመሆኑም ቅጣቱ ከአስር እስከ ሀያ ዓመት እንደሚደርስ አስታውሰዋል። ወንጀሉ ታስቦ የተፈጸመ ነው ያለው ይህ ፍርድ ቤት ተፈጸመ በተባለው ወንጀል የደረሰ ጉዳት ስለመኖሩ ግን የአቃቢ ህግ ክስ አያስረዳም ብለዋል። ስለሆነም መነሻ ቅጣቱ አስር ዓመት ሆኖ እንዲወሰን በሙሉ ድምፅ የፍርድ ቤቱ ዳኞች መስማማታቸው ተነግረዋል። ሁለቱ ወገኖች ባቀረቡት የቅጣት ውሳኔ ሀሳብ አቃቢ ሕግ የቅጣት ማክበጃ እንዳላቀረበ ተመልክቷል። በተከሳሽ ጠበቃ በኩል ደግሞ ተከሳሽ ከዚህ ቀደም ምንም አይነት የወንጀል ሬከርድ የሌለበት መሆኑን ለቤተሰቡ ረዳት መሆኑንና የህብረተሰብ አገልግሎት ይሰጥ እንደነበረ በማስረዳታቸው ቅጣቱ ቀልሎ እንዲጣልበት ተደርጓል ተብለዋል። በመሆኑም ፍርድ ቤቱ ዮናታን ተስፋዬ በቁጥጥር ስር ከዋለበት ጊዜ ጀምሮ በሚታሰብ በስድስት ዓመት ከስድስት ወር ጽኑ እስራት እንዲቀጣ ወስኖበታል። ጠበቃው አቶ ሽብሩ በለጠ በውሳኔው ቅር መሰኘታቸውንና ይግባኝ እንደሚሉም ለቪኦኤ መግለጻቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዮናታን ተስፋዬን የእስራት ውሳኔ አስመልክቶ ከሰማያዊ ፓርቲና ከዓለም አቀፍ የመብት ድርጅቶች የተሰጡ ምላሾችን አከታትለን እናቀርባለን። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋን ጽዮን ግርማ ማምሻውን አነጋግራለች። ነበርኩን የዛው በችሎቱ ላይ ይፈረድበትን ሰምቻለሁ። የተጠቀሱትን ወንጀል ተብሎ የተጠቀሱትንም በስልት ሲደረግ ሲፈረድ ሰምቻ ያለሁና በአጠቃላይ በጣም የሚያሳዝን ና የሚያሳፍር ነው። ዮናታን በፌስቡክ ላይ በጻፋቸው ጽሑፎች ብቻ ነው ይህ ሁሉ ስድስት ዓመት ከስድስት ወር የተፈረደበት እንደ ወንጀልም ተቆጥሮ የሽብርተኝነትን ማበረታታት ተብሎ በፌስቡክ ላይ በጻፋቸው እሱም ሀሳብን በነጻነት የመግለጽ መብት ነው ብሎ በገለጻቸው በተለያዩ ሰዎች ባስመሰከረበት ወንጀል ነው እንግዲህ ስድስት ዓመት ከስድስት ወር የተፈረደበት። በጣም የሚያሳዝን ነው። በጣም የሚያሳፍር ነው። በፍትሕ ወይም በዳኝነት ስም ሰላማዊ ትግሉን ማቀጨጭ ነው የተያዘው። ይሄ እንግዲህ በሀገራችን የምንፈራው የሕዝብ አመፅ የሚያመጣ ነው ማለት ነው። እዚህ ሰላማዊ ታጋዮችን በሕግ ስም እንደዚህ በማድረግ ትግሉን ማቆም አይቻልም። የሕዝብን ጥያቄ ማቆም አይቻልም። የሕዝብ ጥያቄ ይቀጥላል። ትግሉ ይቀጥላል። እነ ዮናታን ላይ የደረሰው ነገር ግን በጣም የሚያሳዝንና የሚያሳፍር በፍትሕ ሥርዓቱ ላይ ፍጹም ተስፋ እንድንቆርጥ የሚያደርግ ነው። እኛ ዛሬ በነፃ ይሰናበታል ብለን ነው ነበር የምንጠብቅ የነበረው። አሁን ደግሞ ከአምነስቲ ኢንተርናሽናል እንስማ የአፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሌን ደግሞ ጽዮን ማምሻውን አነጋግራለች። ቅጣቱ ምንም የታወቀ ነው። ከዛ መዛቤ ጥፋተኛ ሲባል አንድ ሰው ጥፋተኛ ከተባለ ጊዜ ወደ ቅጣት እንደሚሄድ የታወቀ ነው። ጥፋተኛ የተባለበት አንቀጽ ከአስር አመት እስከ ሀያ አመት የሚያስቀጣ ቢሆንም ያው ፍርድ ቤቱ ያለውን ዲስክሬሽን ወስዶ ከታችኛው የቅጣቱ መጠን በታች ቀጥቶታል። መጀመሪያ ራሱ የቅጣቱ መጠን ምንም ይሁን ምን ሰው በተለይ በዚህ በሶሻል ሚዲያ ላይ ኒውትራል በሆነ እና በዚህ መረጃ መረስ መጀመሪያውንም ጥፋተኛ መባል ባልነበረበት እንደወንጀለኛ መቆጠር ባልነበረበት ጉዳይ ላይ በአጠቃላይ መቀጣቱም ተገቢ አልነበረም ነው። ስለዚህ የቅጣቱ መጠን የመጨመሩ መቀነሱ ሳይሆን በዋነኝነት የነገር የሰራው ምድር ወንጀል ነው ወይ? ስበስበስና እንደ ሌሎች ሀገሮች ልምድም ቢሆን ወይም በዓለም አቀፍ የሰብአዊ መብት ህጎች ህግጋት ና ስታንዳርዶች መሰረት ስን አየው አንድ ሰው ለዚህ አይነት ፖስት ተመለከቱ ብቻ ወንጀለኛ ነው መባሉ ሀሳብ ነፃነትን ስ ያፋ ነው ምንለ ምንድነው ከዚህ ጋር በተያያዘ ለአነሳውን ፈልገው በሁለት ሺ አስራ ሰባት ከጃንዋሪ ጀምሮ ራሱ እዚሁ ሀሳብን ከመግለጽ ጋር በተገናኘ የታሰሩ ሰዎች ቁጥር እነ ዳር ሰማሁ ና ይሱፋሉ እና እነሱን ስንጀምር እንግዲህ ወደ ሶስት ሰዎች ፊታቸውን ስንጀምር ሶስት ሰዎች ታስረዋል። ያለው ሀሳባችን የመግለጫቸው ና ትሬንዱ ትሬንዱን ነው ማየት ነው ያለብን እና አቅጣጫውን ነው ማየት ያለብን እና በአጠቃላይ ኢትዮጵያ ውስጥ ያለ የሀሳብ በነጻነት የመግለጽ ነት አደጋ ላይ እንዳለን የሚያሳያው ሽርንጋቢና ብላሻንጉል ብላሻንጉል ብላሻንጉል ደገቢና ደገቢና ብላሻንጉል እየተከታተላቸው የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጣሊያን በሚካሄደው የቡድን ጂ ሰባት ሀገራት ስብሰባ በአንድነት መጋበዛቸው የኢትዮጵያ ቦታና ሚዛን ከፍተኛ ቦታ እያገኘ መሄዱን እንደሚያሳይ ልዩ መልእክተኛቸው አስታወቁ። በሚኒስትር ማዕረግ የጠቅላይ ሚኒስትሩ ልዩ መልእክተኛ አምባሳደር ብርሃነ ገብረክርስቶስ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንዳስረዱት ግብዣው ሀገሪቱ እየተለወጠች መሆኗን ከሚያሳዩ መገለጫዎች አንዱ ነው ብለዋል። እስክንድር ፍሬው አጠር ያለ ዘገባ ልኳል። ኢትዮጵያዊው ዶክተር ቴዎድሮስ አድሃኖም ለዓለም የጤና ድርጅት ዳይሬክተርነት መመረጣቸውን አስመልክተው የተናገሩት በሚኒስትር ማዕረግ የጠቅላይ ሚኒስትሩ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ አገሪቱ እየተለወጠች መምጣቷን አብራርተዋል። ይህንን ያረጋግጣሉ ያሏቸውን ማሳያዎችም ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ አብራርተዋል። እርሳቸው እንዳሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ነገ በሚጀመረው የሰባቱ በኢንዱስትሪ የበለጸጉ ሀገራት የመሪዎች ስብሰባ ላይ በእንግድነት ከተጋበዙ ጥቂት አፍሪካውያን መሪዎች አንዱ መሆናቸው ከማሳያዎቹ መካከል ይጠቀሳል። ከአራት ሌሎች የአፍሪካ መሪዎች ጋር በመሆን በዚሁ ላይ ይሳተፋሉ። ይህም ያሳየው የኢትዮጵያ ቦታና ሚዛን ዓለም ውስጥ ከፍተኛ ደረጃ እያገኘ እንደሚሄድ ነው። ለዚህ ማጠቃለያ ምንድን ነው ወሳኙ ነገር? የውስጣችን ሁኔታ ስለሆነ ሰላማችንን ልማታችንን፣ እድገታችንን በአንድነት ተሳስረን አገራችንን አሁን በጀመረችው የእድገት ፍጥነት የተሻለች ሀገር አድርገን አገራችን ዓለም ውስጥ ተቀባይነቷ በይበልጥ ያደገ እንዲሆን እነዚህ ትልልቅ ሀገሮች ተብለው የሚጠሩበት መድረክም በመጠራት ብቻ ሳይሆን ስለደረሰችበት የምትሳተፍ ሀገር ለማድረግ እንደምንችል ነው የሚያሳየን። ኢትዮጵያ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አባል የሆነችው የሁሉንም ሀገራት ድጋፍ በማግኘት መሆኑንም አስታውሰዋል። ዶክተር ቴዎድሮስ የተመረጡትም በሰፊ የድምፅ ልዩነት መሆኑን ጠቅሰዋል። ነገ በሚጀመረውና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን ጨምሮ የቡድን ሰባት አባል አገራት መሪዎች በሚሳተፉበት ስብሰባ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተጨማሪ የኬንያ የናይጄሪያና የቱኒዚያ መሪዎች በእንግድነት ተጋብዘዋል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም በዚሁ ስብሰባ ላይ ለመሳተፍ በዛሬው እለት ወደ ጣሊያን ማምራታቸው ተገልጿል ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ

የጋቢና ዲጄ ዲጄ ፋትሱ ሙዚቃውን ስለጋብዘን እናመሰግናለን። እስኪ አስተያየቶቻችሁን ላኩልን። ፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ለምትከታተሉ እናመሰግናለን። ዝግጅታችን ይቀጥላል። ዛሬ ታዲያ የአፍሪካ ቀን ነው። አፍሪካ ቀን ለምን አስፈለጋት የሚለውን አዲሱ አበበ በቀጣዩ ዘገባ ይዳሰሳል። የዛሬው ግንቦት 25 እንደ አውሮፓ አቆጣጠር የአፍሪቃ ቀን ተብሎ በመላው ዓለም በተለይም አፍሪካ ውስጥ ሲታሰብ ግማሽ ምዕት ዓመት ሆኖታል። በዚህ ቀን የአህጉሪቱ ማንነትና አንድነት አብሮ ይታሰባል። እያንዳንዱ ዜጋም ቀኑ ምን ትርጉም እንደሚሰጠው ለማሰብ እድል ያገኛል። ከሃዋርድ ዩኒቨርሲቲ ሙሐመድ ሳሊዮ ካማራ፣ ለእኔ የአፍሪቃን ቀን ማክበር ማለት አፍሪቃ ወደህም ሆነ ሳትወድ በባሪያ ንግድም ሆነ በጦርነት ወይም በቅኝ ተገዥነት ለተቀረው ዓለም ያበረከተችውን አስተዋጽኦ የማስብበት ብቻ ሳይሆን በንግድና በባህል እንዲሁም በሥልጣኔ ልውውጦች ረገድ የተገኙትን ጭምር ነው። መሐመድ ሳሊው ከማራ በሃዋርድ ዩኒቨርሲቲ የአፍሪቃ ጥናቶች ክፍል ሊቀመንበር ናቸው። አፍሪቃ እጅግ ብዙ አዋቂዎችና ተሰጥኦ ያላቸው ወጣት ልጆች አሏት። ስለ ተቀረው ዓለም ጥሩ ግንዛቤ ያላቸው ምሁራንም አሏት። ብዙዎቹ ግን ሥራም ሆነ በቂ የገቢ ምንጭ የላቸውም። በአንድ በኩል ችሎታው አለ፣ በሌላው በኩል ደግሞ ፈተና። ድብልቅ ስሜት ማለትም ይኸው ይመስለኛል። ራይመንድ ማሮ የምስራቅ አፍሪቃ ማኅበረሰብ የወጣቶች አምባሳደር ነው። ምስራቅ አፍሪቃ ውስጥ በሚገኙ የተለያዩ ድርጅቶች ውስጥ ሰርቷል። ከሎንዶን በስካይፕ ይህን ብሏል። በትምህርቱ ዘርፍና በንግዱ ባለቤቶች መካከል ክፍተት አለ። ወጣት ተመራቂዎች ከሥራው ጋር መገናኘታቸውን ወይም ብቁ መሆናቸውን በቅርበት የሚከታተሉበት ሁኔታ የለም። ማሮ በአሁኑ ወቅት በአፍሪካ ሰላምና ግጭቶች ጥናት ዙሪያ ለማስተርስ ዲግሪው እየሰራ ነው። የዘንድሮውን የአፍሪካ ቀን ዓላማና የተባበሩት መንግሥታት ድርጅትን አፍሪካ አጀንዳ 2063 ይደግፋል። የአፍሪካን አህጉር ስለማሻሻል የተባበሩት መንግሥታት ድርጅት ያወጣው አጀንዳ ነው። ፖሊሲዎችን በመለወጥ ነው ልናሻሽላት የምንችለው። የማይጠቅሙን ፖሊሲዎች ጊዜ ያለፈባቸው ከሆኑ እናስወግዳቸዋለን። ችግሮቻችንን የምናስወግድባቸው ዘዴዎች አህጉራዊ ሆነዋል፣ ማለትም እንደ ኢኮዋስ አይነት ክልላዊ ውህደት ፈጥረዋል። እንደገና የሃዋርድ ዩኒቨርሲቲው ፕሮፌሰር ሙሐመድ ከማራ ለምንድን ነው የሴኔጋሉ ሥራ ፈላጊ ጊኒ ወይም በተቃራኒው የጊኒው ወደ ሴኔጋል ሄዶ የማይቀጠረው? ለምን ያን አይነት ውህደት አይኖርም? ወይም ደግሞ ፓስፖርታችን ሕጋዊ እስከሆነ ድረስ ለምንድን ነው በአሥራ አምስቱም አገሮች መዘዋወር የማንችለው? ከማራ እንደ ቦትስዋና፣ ታንዛኒያ፣ ሞሪሽስ፣ ሴኔጋል፣ ሳውቶሜ እና ፕሪንቺፔ እንዲሁም ኬፕ ቨርዴን በምሳሌነት ያነሳሉ። የጋቢና ጉዟችን ይቀጥላል። አሁን ወደ ፔንስልቬኒያ ግዛት እናመራለን። ፒትስበርግ ለሚደረገው የቢል ኮዝቢ፣ ታዋቂው አሜሪካዊ ተዋናይ፣ የፍርድ ሰሚ ችሎት ላይ የሚቀመጡ የህዝብ ብይን ወይም ከህዝብ የተውጣጡ ብይን ሰጪዎች ጁሪ ይባላሉ ከሰኞ ጀምሮ በመመረጥ ላይ ናቸው። መስታወት አረጋው ዝርዝር አላት። የ97 ዓመቱ ታላቁ ተዋናይና የመድረክ ቀልደኛው የኮሌጅ የቅርጫት ኳስ አሰልጣኟን በመኖሪያ ቤቱ በማደንዘዣ እጽ በመጠቀም ላደረሰው ጾታዊ ጥቃት እንደ አውሮፓውያን አቆጣጠር በ2004 ዓ ም ነበር ለመጀመሪያ ጊዜ ለክስ የቀረበው። ኮስቢ ሰኞ እለት ወደ ፍርድ ሰሚ ችሎቱ በጥቁር መነጽር አይኖቹን ሸፍኖና በምርኩስ እየታገዘ ነበር የገባው። እድሜውንና ጤናውን በማገናዘብ የኮስቢ ጠበቃዎች አሁን ችሎቱ ከተሰየመበት ቦታ ፒትስበርግ ወደ ፊላደልፊያ ግዛት ሁሉም ክስ በአንድ ቦታ እንዲሆን በማለት ጥያቄ አቅርበው ነበር። ችሎት መረጣው አንድ ሳምንት እንደሚወስድ ተገምቷል። ችሎት መሰማቱም በግንቦት መጨረሻ ይጀመራል። ኮዝቢ ለአንድ ሬዲዮ ጣቢያ ለችሎት ጥያቄ እንዲቀርብ እንዳልተጠየቀና ጥቁር አሜሪካዊ ከመሆኑ ጋር አድሎ ሊደረግብኝ ይችላል በማለት ተናግሯል። ከነዚህ ክሶች ነጻ ሰው መሆኑን ማረጋገጥና ወደ ቀልድ ትወና ሙያው መመለስ ይፈልጋል። እንደ አውሮፓውያን አቆጣጠር በ1960 ዎቹ በትወና ብቃቱና በቀልድ አዋቂነቱ ዝናው በናኘበት ወቅት ከ50 በላይ የሚሆኑ ሴቶች የአደንዛዥ እጽ ተጠቅሞ የጾታ ጥቃት አድርሶብናል፣ ፍርድ እንሻለን የሚሉ ከሳሾች ጋር ፊት ለፊት ተጋጥሟል። ብዙዎቹ ከሳሾች ጥቃቱ በተፈጸመበት ጊዜ መክሰስ ነበረባቸው። እድገቱ በፊላደልፊያ ግዛት የሆነው ኮስቢ በትወና ብቃቱና በቀልድ አዋቂነቱ ብቻውን አንድ መድረክ ላይ የተመልካችን ቀልብ መሳብ የሚችል ተሰጥቶ ነበረው። በተለይም እንደ አውሮፓውያን አቆጣጠር በ1980 ዎቹ በተከታታይ ለተመልካች ይቀርብ የነበረው ደ ኮዝቢ ሾው በተሰኘው የቴሌቪዥን ድራማ ለአመታት በተደጋጋሚ የሚታይና እውቅናውም ከፍተኛ ነበር። በሀገራችን ተመልካቾችም ዘንድ ተወዳጅ የነበረ ተከታታይ የቤተሰብ የቴሌቪዥን ድራማ ነበር። ምናልባትም ቢል ኮዝቢ ጥፋተኛ ሆኖ በፍርድ ቤት ውሳኔ ከተላለፈበት ይህ ተወዳጅ የቴሌቪዥን ድራማ ስርጭት ላይ መዋሉ ያቆማል የሚል ስጋት አለ። ወደ ምሽቱ የመጨረሻ ዘገባችን እናልፋለን። የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገር መሪዎች በጥብቅ የጸጥታ ጥበቃ ቤልጅየም ብራሰልስ ላይ ገብተዋል። የኔቶ መሪዎች ጉባኤው አብላጫ ትኩረት እንግሊዝ ማንቸስተር ከተማ የደረሰው የሽብርተኛ ጥቃት እንደሚሆንም ተጠቁሟል። አብዛኞቹ መሪዎች በምረጡኝ ዘመቻቸው ወቅት ኔቶን ሽብርተኝነትን በስኬት ያልታገለ ጊዜው ያለፈበት ድርጅት ብለው ሲከሱት ከነበሩት ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር ሲገናኙ የመጀመሪያ ጊዜያቸው ይሆናል። የቪኦኤው ዘጋቢ ሉዊስ ራሚሬዝ ያጠናቀረው ዘገባ እንዳለው አውሮፓ ውስጥ በቅርብ ጊዜ በደረሱ የሽብርተኛ ጥቃቶች ምክንያት የዩናይትድ ስቴትሱ ፕሬዚዳንት የህብረቱን ጸረ ሽብርተኛ ጥረቶች ለማጠናከር የሚያስፈልጋቸውን ድጋፍ እንዲያገኙ ሊረዳቸው ይችላል ብሏል። ብረሰልስ ውስጥ በሺዎች የተቆጠሩ ግራ ክንፍ አቋም አቀንቃኞች ኔቶንም የዩናይትድ ስቴትሱን ፕሬዚደንትን በመቃወም ሰልፍ አካሂደዋል። ከተቃዋሚ ሰልፈኞች እንዲያውም ሚስተር ትራምፕ በምረጡኝ ዘመቻቸው ወቅት በኔቶ ላይ ያሰሙት የነበረውን ነቀፋ ደስ ብሏቸው እንደነበረ የሚናገሩ አሉ። አሁን ከህብረቱ በመተባበራቸው እንደተከፉ የኔቶ ተቃዋሚ ሰልፈኛ ፍራንስ ደ ሜጌድ አንዱ ናቸው። ትራምፕ በዘመቻቸው ጊዜ የሚናገሩት ጥሩ ነበር። አሜሪካ በዓለም ጉዳይ ሁሉ ልትገባ አትችልም ሲሉ ነበር። ግሩም ሐሳብ ነበር። አሁን ግን ነባሮቹ ዲሞክራቶችና ሪፐብሊካኑ አስተዳደራቸው ላይ ጫና በመፍጠር አንገታቸውን ይዘው ሐሳባቸውን አስለውጠዋቸው ይኸው አሁን እንደ ኦባማ አይነት ጫን ያለ ፖሊሲ ይዘዋል። ፕሬዝደንት ትራምፕ ብረሰልስ የገቡት በዚህ ሳምንት ኢንግላንድ ማንቸስተር ከተማ በደረሰው የሽብርተኛ ጥቃት ምክንያት አውሮፓ ውስጥ ከባድ ውጥረት ነግሶ ባለበት በአሁኑ ወቅት ነው። በመሆኑም ለኔቶ መሪዎች በሽብርተኝነት ላይ ወሳኝ እርምጃ እንዲወስዱ የተመቻቸ ሁኔታ እየተፈጠረ ይመስላል። የኔቶ ዋና ጸሐፊ የንስ ስቶልትንበርግ ማንቸስተር በደረሰው የሽብር ጥቃት ላይ እንነጋገራለን። እንደሚመስለኝ ሁሉም መሪዎች ያነሱታል። ምክንያቱም ልጆችን ወጣቶችንና ቤተሰቦችን ኢላማ ያደረገ ጭካኔ የተመላበት ጥቃት ስለሆነ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለኔቶ አባል ሀገሮች መሪዎች የሚያስተላልፉት ዋና መልእክታቸው ተገቢውን ክፍያ እንዲሰጡ ከሀገሮቻቸው አጠቃላይ ብሔራዊ ገቢ ሁለት ከመቶውን ለመከላከያ መዋል እንዳለባቸው ነው። እንደገና የኔቶ ዋና ጸሐፊ መሻሻል እያሳየን መጥተናል። ለብዙ ዓመታት በማሽቆልቆል ላይ የነበረው የአውሮፓ የኅብረቱ ሀገሮችና የካናዳ አጠቃላይ የመከላከያ ወጪ ባለፈው ዓመት በብዙ ቢሊዮን ዶላር አድጓል። ይሁን እንጂ ግዙፍ የሆኑ የማኅበራዊ ዋስትና መርሃ ግብሮች ባሏቸው በምዕራብ አውሮፓ ሀገሮች የመከላከያ በጀት ለማሳደግ የፖለቲካ ድጋፍ ማግኘቱ ቀላል አይሆንም። ብረሰልስ ውስጥ ኔቶን ለመቃወም የተደራጁ ሰልፎች አስተባባሪዎችም ስጋታቸውን ይገልጻሉ። ስቴፈኒ ደምሎን አንዷ ናቸው። ማለቴ ብዛት ያለው ገንዘብ ለመከላከያ ሲመደብ ብዙ ገንዘብ ትምህርትና ጤናን ለመሳሰሉ ጉዳዮች ላይውል ነው ማለት ነው። የኔቶ አባል ሀገሮች መሪዎች ጉባኤ የሚካሄደው አዲሱ የፈረንሳይ ፕሬዚደንት ኢማኑዌል ማክሮን በሀገራቸው የተደነገገው አስቸኳይ ጊዜ አዋጅ እንዲቀጠል ለማድረግ እየሞከሩ ባሉበት በዚህ ወቅት መሆኑ ነው። በቅርብ ጊዜያት ፈረንሳይና ብሪታንያ ውስጥ በደረሱት የሽብርተኛ ጥቃቶች ምክንያት የዘንድሮ የኔቶ የመሪዎች ጉባኤተኞች ይበልጡን የሚነጋገሩት ስለ ሰላም ሳይሆን ስለ ጦርነት ሊሆን ነው። ብረሰልስ ላይ የሰፈረው ተቃዋሚ አልቀናውማል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ሊጠናቀቅ ነው። በፌስቡክ ላይ አስተያየቶቻችሁን አድርሱን። ፌስቡክ አት ቪኦ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳቸው ያመሸነውን የምስታወት አድረጋው ና ሄኖክ ሰማእግዜር ነን። ነገ በጋቢና ሙዚቃ ዝግጅታችን የጋቢና ዲጄ ዲጄ ፋሶ አፍሪካን ኢትዮጵያን በፍቅሩ ብድክ ንፍ ያደረገው ምርጥ ምርጥ የሆኑ ኢትዮጵያውያን ሙዚቀኞች ወንድና ሴት ሆነው ያዜሟቸውን ዜማዎች ይዞ ይጠብቋቸዋል የቆዩ ነው ናቸው እንግዲህ። አዎ ተከታተሏቸው እንግዲህ። ለዛሬ እንሰናበታቸው፣ ታክሲያችንን እናቁም። ጉዟቸው የሰመረ ይሁን እያል እንሰናበታለን። መልካም ምሽት። እናመሰግናለን። ሞክቢል ያበሮ ዝግጅታችንን መርቷል። ኢንጂነራችን ደግሞ ዳን ክራፍት። እናመሰግናለን። በጣም እናመሰግናለን። መልካም ምሽት።